You're with SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። የቻይናና የኢትዮጵያ ግንኙነት ከታንግ ስርወ መንግስት እንደጀመረ የታሪክ ሰነዶች ቢጠቁሙም በዘመናዊት ኢትዮጵያና ቻይና ይፋ ግንኙነት የተጀመረው በዘመነ ማዎ ዜዱንግና ቀዳማዊ ኃይለሥላሴ ነው። እጅግ ቅርብና ልዩ የሆነው ጉብኝት ዲሴምበር 1 2021 በስቴት ካውንስለርና የውጭ ጉዳይ ሚኒስትር ዋንጊ የተካሄደው ነው። እርግጥ ነው ዋንጊ ኢትዮጵያን ሲጎበኙ የመጀመሪያው የውጭ ጉዳይ ሚኒስትር አይደሉም። ለመጀመሪያ ጊዜ ኢትዮጵያን የጎበኙት የውጭ ጉዳይ ሚኒስትር ኮያን ኩቺን ሲሆኑ ዘመኑም በ1989 91ና 94 ነው። የሚኒስትር ዋንጊን ጉብኝት አዘቦታዊ የወዳ ተገዥነት ደርሶ መልስ ጉዞ የማያደርገው ግና ኢትዮጵያ ላይ ዓለም አቀፋዊ ዲፕሎማሲና ምጣኔ ሀብታዊ ጫና አድሮ የኮሮና ቫይረስ በእጅጉ ተስፋፍቶና በርካታ ኤምባሲዎች ዜጎቻቸውን እንዲወጡ ተደጋጋሚ ማስጠንቀቂያዎች እየሰጡና ዜጎቻቸውንም እያስወጡ ባሉበት ወቅት መሆኑ ነው። ይህንንም አስባብ አድርገን በዚህ ወቅት ሚኒስትር ዋንጊን ኢትዮጵያን ለመጎብኘት ምን አነሳሳቸው? የጉዟቸውስ ዋነኛ ዓላማ ምንድን ነው ስንል በቻይና ኢትዮጵያ ባለሙሉ ስልጣን አምባሳደር ተሾመ ቶጋን ጠይቀናል። አመሰግናለው አቶ ካሳሁን ለሰጠኝ እድል። እንደ ጠቀስከው የቻይና ስቴት ካውንስለርና የውጭ ጉዳይ ሚኒስትር ዋንግ ዪ ዲሰምበር አንድ ላይ ኢትዮጵያ ጉብኝት አድርጎ ነበረ። ይሄ ጉብኝት በሁለት አበይት ጉዳዮች ወይም ምክንያቶች ልዩ ግምት የምንሰጠው ነው። አንደኛው እንዳልከው የኢትዮጵያና የቻይና ግንኙነት ሁሉ አቀፍ አቀፍና ስትራቴጂያዊ አጋርነት ላይ የተመሰረተ ነው። በመከባበር ላይ በጋራ ጥቅም ላይ ሁለቱ ሀገሮች በአንዱ ሌላውን በእኩልነት የሚያዩት ግንኙነት ነው። ባለፉት ሀያ አመታት የቻይና ና የኢትዮጵያ ግንኙነት ከፍተኛ እድገት አሳይቶል በሁሉም መስክ ማለት ይቻላል። ስለዚህ ይሄ ጉብኝት ሁለት ልዩ ግምት እንሰጣለን ያልኩበት ዋናው ምክንያት አንደኛው ከወቅቱ አኳያ ነው። ህዋት በኢትዮጵያ ላይ በጫናው ጦርነት ምክንያት ላለፉት አንድ አመታት ኢትዮጵያ በጦርነት ውስጥ ነች ያለችው። መንግስት ተገዶ በገባበት ጦርነት ውስጥ ነው ያለ ነው። ይሄ ጉዳይ ከአገራችን የውስጥ ጉዳይ አልፎ ያው ዓለም አቀፍ ጉዳይ ሆኗል። ጉዳዩ በተባበሩት መንግስታት የጸጥታው ምክር ቤት በየጊዜው አጀንዳ እየሆነ ከአስር ጊዜ በላይ ታይቷል እና ቻይና በዚህ ጉዳይ ላይ አቋሟን ስትገልጽ ቆይታለች። የቻይናው አቋም በተደጋጋሚ እንደገለጽ ነው በመሪ ላይ የተመሳ የተመሰረተ በፖሊሲ ላይ የተመሰረተ ኢትዮጵያ ውስጥ የተፈጠረው ችግር የኢትዮጵያ የውስጥ ጉዳይ ስለሆነ ማንም ጣልቃ መግባት የለበትም። ኢትዮጵያን የኢትዮጵያ መንግስት የኢትዮጵያ ሕዝብ ይህን ችግር ለመፍታት የሚያስችላቸው ጥበብና ማስተዋል አቅም አላቸው የሚል ጽኑ አቋም ስታራምጥ ቆይታለች። ይሄ የሆነ ባለበት አሁን ባለፉት በተለይ ሚኒስትሩ ጉብኝት ባደረጉበት አካባቢ በጣም ከፍተኛ የሆነ አሁንም ያልበረደ የውጭ ጫና በተለይ በአንዳንድ ምዕራባውያን ሀገር አሜሪካን ጨምሮ በጣም ከፍተኛ የሆነ የውጭ ጫና በበረታበት ወቅት ነው ጉብኝቱን ያደረጉ ከሁሉ በላይ በኢትዮጵያ ላይ ለማዕቀብ ይመጣል ያሉ የአዲስ አበባም የኢትዮጵያም የጸጥታ የሰላም ሁኔታ የደህንነት ሁኔታ አስጊ ነው እና ዜጎቻቸውን እንዲወጡ ጥሪ በሚያደርጉበት እንዲወጡ በሚያደርጉበት ወቅት የተደረገ ጉብኝት ከመሆኑ አኳያ ወቅቱን ስንመለከት በጣም ልዩ ግምት የምንሰጠው ነው። ሁለተኛው ልዩ ግምት የሚያሰጠው ያው የወዳጅነት የአጋርነት መገለጫ ቢሆንም ሚኒስትሩ ብዙውን ጊዜ ላለፉት ሰላሳ ዓመታት የቻይና የውጭ ጉዳይ ሚኒስትሮች አፍሪካ ጉብኝት የሚያደርጉት አዲሱ አመት በገባ የመጀመሪያ ሳምንታት ነው። አፍሪካን ጉብኝት የሚያደርጉት ይሄ ቻይና ለአፍሪካ የምትሰጠውን ልዩ ግምት ቻይና ከአፍሪካ ጋር ያላትን ወዳጅነት መገለጫ አድርጎ ሌላ ዓለም ጉብኝት ከማድረጋቸው አስቀድሞ በየአመቱ የቋሚ አሰራር ነው። ይሄ ጉብኝት ከዛ ለየት ያለ ነው። ስለዚህ ከዚህ አኳያም ስንመለከት ልዩ ግምት የምንሰጠው ነው። ስለዚህ የሁለቱ አገሮች ግንኙነት የደረሰበት ደረጃ ማሳያ ነው። የሁለቱ አገሮች ወዳጅነትና አጋርነትን ማሳያ ነው። ሁለተኛ በኢትዮጵያ ላይ የሚደረገው የውጭ ጫና ፍትሐዊ አለመሆኑን ለማሳየትም ያስተላለፉትን መልዕክት ያንን የሚያመለክት ነው። የሁለታችን ግንኙነት ወደዚህ ደረጃ የደረሰበት ዋናው ምክንያት ቅድም እንዳልኩት በሁለቱ ሀገሮች ኢትዮጵያ ቻይናን ለልማቷ ትፈልጋለች። ቻይና ጋር ያለን የንግድ የኢንቨስትመንት የቴክኖሎጂ ሽግግር፣ የፋይናንሲንግ፣ የመሰረተ ልማት ግንባታ ላይ በጣም ከፍተኛ የሆነ ተሳትፎ ያደረገች ሀገር ነች፣ እያደረገችም ያለች ሀገር ነች። በሌላ በኩል ኢትዮጵያም ለቻይና ደግሞ አንደኛ ለቻይና ምርቶች ትልቅ ገበያ ነች። ሁለተኛው ሰፊ የኢንቨስትመንት እድልም የምትሰጥ ሀገር ነች። በፖለቲካዊ ረገድም ብንመለከት እንዳልከው ኢትዮጵያ የረዥም ጊዜ ታሪክ ስልጣኔ ያላት ሀገር ነች። ቻይና ለዛ ትልቅ ትርጉም ትሰጣለች። በአፍሪካ በኢኮኖሚ በሚሊተሪ እንደዚሁም ደግሞ በፖለቲካ ትልቅም ቁልፍ ቦታ ያላት አገር ስለሆነች ቻይና በአፍሪካ ለምትሰራው ስራ እንደ ኢትዮጵያ ያለ አገር ጋር አብሮ መስራት ወሳኝ መሆኑን ይረዳሉ። ስለዚህ ኢትዮጵያ ለቻይና የምትሰጠው ቻይናም ለኢትዮጵያ የምትሰጠው ወይንም ሁለቱ አንዱም ከሌላው ላይ የሚወስዱት የሚቀበሉት ለብሔራዊ ጥቅማቸው በጋራ መስራት የሚያስችላቸው ሰፊ እድል መኖሩን በመገንዘብ በዚሁ ላይ ተመስርተን ስንሰራ የቆየንበት ሁኔታ ነው ያለው። ከዚህ አኳያ ግንኙነታችን የደረሰበት ደረጃ ብቻ ሳይሆን በግንኙነቱ ዙሪያ ላይ በየጊዜው የሚደረጉ ሰ ሰፊ የምክክር መድረኮች አሉ እና በአሁኑ ወቅት በተለይ በዚህ ሰዓት ላይ ያደረጉት ጉብኝት ከሌላው ጊዜ ከሚደረገው ማንኛውም አይነት ኢንጌጅመንት እና ግንኙነት በጣም የተለየ ነው ብለን ነው የምንመለከተው። የውጭ ጉዳይ ሚኒስትሩ ጉዞ ለቻይና ምን ማለት ነው? ለኢትዮጵያስ ምን የሚያስገኘው ፋይዳ አለ? አንዳንድ ሀገሮች ዜጎቻቸውን ሲያስወጡ የቻይና የውጭ ጉዳይ ሚኒስቴር ያሉት ቻይና የቻይና ኢንቨስትመንት፣ የቻይና ተቋማት፣ የቻይና ካምፓኒዎች እና የቻይና ዜጎች በኢትዮጵያ የሚሰሩት የኢትዮጵያ መንግስት እና ህዝብ ለቻይና ካምፓኒዎችም ይሁን ለቻይና ዜጎች በቂ ፕሮቴክሽን መስጠት ይችላሉ፣ ሰላማቸውን፣ ደህንነታቸውን ሊያስጠብቀው ይችላሉ የሚል እምነት ስላለን ከኢትዮጵያ የሚወጡበት ምንም አይነት ምክንያት የለም። በኢትዮጵያ መንግስትና ህዝብ ላይ እምነት አለን። ህዝብ የመረጠው የኢትዮጵያ መንግስት በጠቅላይ ሚኒስትር አብይ የሚመራ መንግስት ነው። ስለዚህ ከሱ ጋር የምንሰራውን የምናደርገውን ወዳጅነታዊ አዊ ና አጋርነታዊ እንቅስቃሴያችን እንቀጥላለን፣ የምት መልዕክት ነው ያስተላለፉት። ዓላማው ይሄ ነው። ፋይዳውም ዋናው የፖለቲካ የዲፕሎማሲ ድጋፍ ለመስጠት ነው የሄዱት። ይህንን እኛም የፈለግ ነው ይሄ ነው። ከዚህ ውጪ ቻይና እንግዲህ ባለፉት አንድ ዓመታት በተለያዩ መድረኮች የ በኢትዮጵያ የውስጥ ጉዳይ ውስጥ የውጭ ጣልቃ ገብነት እንደማያስፈልግ፣ ኢትዮጵያውያን ችግራቸውን መፍታት ይችላሉ፣ መንግስት ችግሩን ሊፈታ ይችላል፣ በኢትዮጵያ ላይ ማዕቀብ መጣል ፍትሐዊ አይደለም ትክክል አይደለም ብላ በአደባባይ ስትገልጽ ቆይታለች። ከዚህ ውጪ በአፍሪካ ደረጃ ላይ ያሉ ችግሮች ደግሞ በአፍሪካውያን በራሳቸው እንዲፈቱ የሚልም በመሪ ላይ የተመሰረተ አቋም ስታራምድ ቆይታለች። በየጊዜው በጣም ሰፊ የሆነ አመቱን ሙሉ ሳያቋርጥ ኢንጌጅመንት ነበረ በቤጂንግ በተባበሩት መንግስታት ድርጅት መድረክ እንደዚሁም ደግሞ በአዲስ አበባ እና በዚሁ ልክ ሰፋዊ ያለ ኢንጌጅመንት ስናደርገው የተናል እና ትልቁ ፋይዳውና ውጤቱ ለኢትዮጵያ የሰጡት የፖለቲካና ዲፕሎማሲያዊ ድጋፍ ነው ማለት ይቻላል። ከዚህ ውጪ ያው ሰብአዊ እርዳታ ላይ ይሳተፋሉ። ኮቪድ ክትባት በስፋት ለኢትዮጵያ፣ በግንባር ቀደምነት የኮቪድ መከላከያ እቃዎችን በማቅረብ እና መደበኛ ያው የግንኙነታችን፣ የኢንቨስትመንት፣ የንግዱ፣ የልማት ድርጅቱ የልማት ድጋፉ እንደተጠበቀው እነዚህ ከወቅታዊ ሁኔታዎች ጋር ለመቅረብ እየሰጡ ያሉ ድጋፎች ናቸው። በዚህም ዙሪያ ላይ በጋራ የምንሰራቸው ስራዎች ላይ ውይይት የተደረገበት ሁኔታ ነው ያለው ና ፋይዳውን የምንመለከተው ፋይዳውን የምንመዝነው በወቅቱ ካለንበት ሁኔታ አኳያ ነው። እንዳነሱት በተለይ ኢትዮጵያና ቻይና ሁለገብ የሆነ ግንኙነት እንዳላቸው አሁን በፖለቲካዊ ዘርፍ ና በዲፕሎማሲ ዘርፍ በውጭ ጉዳይ ሚኒስትሩ ጭምር በቀጥታ ለማንኛውም ወገን ለኢትዮጵያም ሆነ ለኢትዮጵያ ወዳጅነትን ለሌሎች ሀገራትም እንዲሁ ጠንካራ አጋርነትን ምልክት እንዳስተላለፉ ገልጠዋል። ከዛ ባሻገርስ በተለይ ከምጣኔ ሀብቱ አኳያ ከኢኮኖሚ ዘርፍ የቻይና የቀጥታ የውጭ መዋለ ንዋይ ፍሰት ወደ ኢትዮጵያ ወይም ኤፍዲአይ በአሁኑ ወቅት በምን ደረጃ ላይ ይገኛል? በተለይ በምን አይነት የንግድ ዘርፎች ወይም የኢንቨስትመንት ዘርፎች ላይ ነው ትኩረቱ? የብዙ ሰዎች ስጋት የቻይና ዳና ወለድ አፍሪካ ላይ የጨመረ ነው የሚል ስጋቶች በተለያዩ ሰዎች ወይም አጥኞች ወይም ኢኮኖሚስቶች ዘርፍ ይገለጣል። በሌላ በኩል በአፍሪካውያን በኩል አስፈላጊም ጠቃሚም እንደሆነ ይገለጻል። ተቃራኒ አተያዮች አሉ። በዚህ ዘርፍስ ያሉት አተያይ ምንድን ነው? ቻይናና የአፍሪካ እንደዚሁም ደግሞ የቻይናና የኢትዮጵያ ግንኙነት ላይ ያው የተለያዩ ትርክቶች አሉ። እንዳልከው አንደኛው ገጽታ ቻይና ከአፍሪካ ጋር ቻይና ኢትዮጵያን ከመሳሰሉ ሀገራት ጋር የምታደርገው ግብኝት ግንኙነት በዋናነት የአፍሪካ ሀገሮች በዕዳ እንዲዘፈቁ ያደረገ ነው። ቻይና በአፍሪካ ተፈጥሮ ሀብት ላይ የተመሰረተ የተፈጥሮ ሀብት ፍላጎትን ለማርካት የምታደርገው ግንኙነት ነው ብሎ በምዕራባውያንና በምዕራባውያን ምሁራን እንደዚሁም በምዕራባውያን ሚዲያ ላይ እንደዚሁም በፖሊሲ አውጮች የሚነገር ትርክት አለ። ይሄ ችግር አለው። በእኔ አተያይ ችግሩ አንደኛው አፍሪካውያን ከቻይና ጋር ወይንም ከሌሎች ሀገራች ጋር የሚያደርጉትን ግንኙነት በሀገራቸው ጥቅም ላይ በአጉሩ ጥቅም ላይ የተመሰረተ ግንኙነት አያራምዱም ብሎ አፍሪካኖች ላይ ያለ አተያይ የተዛባ አተያይ ነው ብዬ ወስዳለሁ በአንድ በኩል በሌላ በኩል ደግሞ ሌሎች እንደሚሉት ቻይና ለምሳሌ ኢትዮጵያን ብንወስድ በኢትዮጵያ ውስጥ የምታደርገው ኢንቨስትመንት፣ በኢትዮጵያ ውስጥ የምታደርገው የመሰረተ ልማት ግንባታ፣ በኢትዮጵያ ጋር የምታደርገው የቴክኖሎጂ ሽግግር፣ የሰው ኃይል ልማት እንደዚሁም በእውነቱ ቻይናን ብቻ ነው የሚጠቅመው ወይ በተፈጥሮ ሀብት ላይ የተመሰረተ ነው ወይ ብለህ ብትጠይቅ መልሱ አይደለም ነው። ይሄ ግንኙነት ሁለቱንም ይጠቅማል ነው። ኢትዮጵያ ከቻይና በምትወስደው ወር በወሰደችው ብድር በጣም ጠቃሚ የሆኑ የመሰረተ ልማቶች ልማት ዝርጋታ አድርጋለች። አብነት የሚሆኑ ማንሳት ይቻላል። የአዲስ አበባ ጅቡቲ ባቡር መንገድ፣ የአዲስ አበባ ከተማ ቀላል ባቡር፣ በርካታ የአውራ ጎዳናዎች፣ በርካታ የኢንዱስትሪ ፓርኮች እንደዚሁም በርካታ የቻይና ኢንቨስትመንቶች ኢትዮጵያ ውስጥ አሉ። እነዚህ ቻይናን ብቻ ነው የጠቀሙት ወይስ ኢትዮጵያም ከዚህ ተጠቅማለች? ምንም ጥያቄ የለውም። ባለፉት ዓመታት ኢትዮጵያ ውስጥ ለታዩት የኢኮኖሚ እድገቶች ይሄ አስተዋጽኦው ነበረው። ምንም ጥያቄ የለውም። ስለዚህ በእኛ እምነት እስከ ሁለት ሺህ አስራ ዘጠኝ ድረስ ባለው ቻይና የኢትዮጵያ ትልቁ የንግድ ሸሪክ ነበረች። ቻይና ትልቁ ከውጭ ወደ ኢትዮጵያ የሚገባው የውጭ የቀጥተኛ ኢንቨስትመንት አመንጪ ሀገር ነች። በርካታ የልማት ፕሮጀክቶቻችን ፋይናንስ የምታደርገው ቻይና ነች እንደምታውቀው ትልቁ ብቸኛዋ ባትሆንም ቻይና ከኢትዮጵያ ጋር ባላት ግንኙነት ሳተላይት ቴክኖሎጂ እንዲሸጋገር በሺዎች የሚቆጠሩ የኢትዮጵያ ተማሪዎች ቻይና ውስጥ እየተማሩ ነው ያሉት፣ የሰው ኃይል ልማትንም በተመለከተ። ስለዚህ ግንኙነቱ በፖለቲካ በሰላም እና ደህንነት፣ በኢኮኖሚ፣ በሀገራዊና ቀጠናዊ እንደዚሁም ዓለም አቀፍ ጉዳዮች ላይ የተመሰረተ ግን በጋራ ጥቅም ላይ የተመሰረተ ነው የሚል እምነት አለን። አንዱ ወቀሳ እንግዲህ ያው ከዳ ጋር ተያይዞ የሚነሳ ነው። እዚህ ላይ አንደኛ፣ ብድር የማይበደር መንግስት የለም። ቻይናም አሁን የራሷ በጣም ከፍተኛ የሆነ የውስጥ ብድር አለባት። ለምሳሌ ትላልቆቹ ሀገሮችም የልማት ፍላጎታቸውን የልማት ፕሮጀክቶቻቸውን ለማስፈጸም ከሀገር ውስጥ የሚያመነጩት ሀብት በቂ ባለመሆኑ ምክንያት ይበደራሉ። ግን ዋናው ጥያቄ ብድሩን የት ላይ ነው የምታውለው? እንዴት ነው የምትጠቀመው? ልማታዊ ውጤታማ በሆነ ምርታማ በሆነ ሴክተር ላይ ታውላለ ወይ አይደለም ነው ጥያቄው። ከዚህ አኳያ የኢትዮጵያ ብድሮች ቻይና ከመበደራችን የተነሳ የመጣ አይደለም። እና ብድሮቹን በምን የልማት መስክ በምን ምርታማነት ላይ እናውለዋለን ለተባለው አላማ ብድሮች ውሎ ለኢኮኖሚ ልማትና እድገት ውሏል ወይ ነው ዋናው ጥያቄ። ከዛ አኳያ ኢትዮጵያ የተበደረቻቸው ብድሮችን በተቻለ መጠን በአሰብነው በአቀድነው መስክ ለማዋል ሞክረናል። መክፈል የማንችልበት የእዳ አቅማችን ከኢኮኖሚ አቅማችን ጋር በማይመጣጠንበት ጊዜ ብድራችንን መግታት ያለብን እኛው ራሳችንን። ብድር ያው ቻይና በግድ በአፍሪካ ሀገሮች ላይ የምትችለው ነገር አይደለም። መዋቅራዊ የሆኑ ችግሮች አሉ መዋቅራዊ የሆኑ ችግሮች የቻይና ችግር ብቻ ብሎ መውሰድ የሚቻል አይመስለኝም። መዋቅራዊ ችግር ለምሳሌ አንዳንዱ ፕሮጀክቶች አንዳንድ ሀገሮች የምንመለከተው ፕሮጀክቶቹ ሳይደርስ የዕዳ መክፈያ ጊዜ ይደርሳል፣ የወለዱ መክፈያ ይደርሳል። የዋናው ብድር መክፈያ ጊዜ በሚደርስበት ጊዜ ያንን ለመክፈል ተጨማሪ ብድር ወይም ተጨማሪ ሪሶርስ ሞብላይዝን የሚጠይቅበት ሁኔታ አለ። ይሄ አይነት መዋቅራዊ ሁኔታ ሊፈታ የሚችለው የፕሮጀክቶች ማስፈጸም አቅምን በመገንባት ሊሆን ይገባል የሚል እምነት ነው ያለኝ። ለማንኛውም ግን አሁን ባለንበት ሁኔታ ቻይና ጋር ያለን ያው የንግድ ግንኙነት እንደቀጠለ ነው ያለው። ከቻይና ጋር ያለን የኢንቨስትመንት ግንኙነቱ እንደቀጠለ ነው ያለው። ግን ባለፉት አንድ አመታት ያው ሁሉም አካባቢ እንደሆነው በኮቪድ ወረርሽኝ ምክንያት ኢንቨስትመንት ፍሰት ከቻይና ወደ ኢትዮጵያ የሚደረገው በሌላ ምክንያት ሳይሆን በኮቪድ ምክንያት የተቀዛቀዘበት ሁኔታ ነው ያለው። ይሄ በኢትዮጵያ በኩል ያለ ችግር ሳይሆን የቻይና እንደምታውቀው የኮቪድ ፕሮሲጀር የመከላከያ ፕሮሲጀር በጣም ጥብቅ ነው። እኔ አሁን ለምሳሌ ከሰነጋል እና ከኢትዮጵያ ከተመለስኩ ወዲህ ላይ አንድ ቀን ኳራንቲን ውስጥ ምን ያለው በርካታ ኢንቨስተሮች ወደ ኢትዮጵያ ለመሄድ እና ኢንቨስት ለማድረግ ፍላጎት እያሳዩ እኛ የኢንቨስትመንት ፕሮሞሽን መድረክ አዘጋጅተን እንንቀሳቀሳለን። ግን የኮቪድ ሁኔታ እስከሚሻሻል ድረስ በሚል ካልሆነ መስተከል ሌሎቹ ኢትዮጵያ ውስጥ ያሉት ኢንቨስትመንቶች ስራውን የቀጠሉበት ነው ሁኔታ ነው ያለው። ከዚህ ውጪ በፎካክ ማዕቀፍም ያሉ የልማት ሰባት ፕሮጀክቶች ኦንጎይንግ ፕሮጀክቶች አሉ። እነዚህ ፕሮጀክቶች ፋይናንስ እየተደረጉ ናቸው። አፈጻጸማቸው ጥሩ ደረጃ ላይ ነው ያለ ነው። እሱንም ገምግመናል እና በኢትዮጵያና በቻይና መካከል ያለው ግንኙነት ያለበት ደረጃ በጣም በበጎ ደረጃ በጋራ በታቀደው መሰረት እየተከናወነ ያለበት ደረጃ ላይ ነው ያለው። የዕዳውንም በተመለከተ ጂ ቱዌንቲ በተለይ ከኮቪድ በኋላ በጂ ቱዌንቲ ወይም በቡድን ሀያ አባል አገራት ቻይና የቡድን ሀያ አባል አገር ስለሆነች የኢዳ ኢፎይታ ጊዜን በተመለከተ የተወሰደ እርምጃ አለ። ያንን በተመለከተ ከኢትዮጵያ ጋርም ከሌሎች የአፍሪካ ሀገሮች ጋር በጂ ትዌንቲ ማዕቀፍ ውስጥ የኢዳ ኢፎይታ ላይ እሷም ተሳታፊ ነች። እንግዲህ በእኛ በኩል ከአሁን በኋላ ይሄ የኮሜርሻል ብድር አንወስድም ብለን በመንግስት ደረጃ አቋም ወስደናል። ኮንሴሽናል ሎን እንደዚሁም ከወለድ ነጻ የሆኑ ብድሮች ከተገኙ እነዛን ብድሮች ለመውሰድ እየሰራን ያለንበት ሁኔታ ነው ያለው። በነገራችን ላይ አንዳንድ ደግሞ መረጃዎች የሚያሳዩት አፍሪካ ካላት የውጭ ብድር የቻይና ድርሻ እንደሚወራው እንዳልሆነ፣ በየሀገሩ ሊለያ ይችላል። እንግዲህ ችግሩ የአፍሪካ ሁሉንም አፍሪካ ስለሚባል በአንድ ቅርጫት ውስጥ አስገብተን ስለምንመለከት ነው። እና ከፍተኛ የቻይና ዕዳ ጫና ያለባቸው ሀገራት የሚባሉ አሉ። ዞሮ ዞሮ ግን እንደየሀገሩ ሁኔታ የሚለያይ እንደየሀገሩ ሁኔታ የብድር አጠቃቀሙ ምን ይመስላል የሚለውንም ጭምር ማየት ያስፈልጋል። እና ቻይና ኢሜጆም ላይ ይሄ ትርት እንዳለ ታውቃለች። ስለዚህ ከቻይና በተወሰደው ብድር ምክንያት የአፍሪካ የኢኮኖሚ እድገት፣ የአፍሪካ ሀገሮች ፕሮጀክቶች፣ ልማቶች ችግር ውስጥ እንዲገቡ አትፈልግም ስለዚህ በየጊዜው ባይላትራል ደረጃ በሁለትዮሽ ደረጃ ይህን ችግር በማቃለል ረገድ በየጊዜው የሚደረጉ ድርድሮች ውይይቶች አሉ ስለዚህ አይቲንክ መታየት ያለበት ከዚህ አኳያ ነው ብዬ አስባለሁ ሌላው ግን ሁላችንም ግምት ውስጥ ማስገባት ያለብን እነዚህ የቻይና ና የአፍሪካ ግንኙነትን የሚተቹ ሀገሮች ከአፍሪካ በላይ ከቻይና ጋር አብሮ የሚሰሩ ናቸው በንግድ ይሁን በኢንቨስትመንት ይሁን በሌላ ጉዳይ ላይ ለምን የአፍሪካና የቻይና ግንኙነት ለብቻ ተነጥሎ እንደሚነሳ አይገባኝም ምክንያቱም ከአፍሪካ የበለጠ ቻይና ጋር የሚነግዱ ከአፍሪካ የበለጠ በፋይናንስም ይሁን በኢንቨስትመንትም ይሁን በሁሉ ነገር የሚተባበሩት እነሱ ናቸው። በተለይ በኢኮኖሚክ ሰክተር ላይ፣ በፋይናንስ ሰክተር ላይ፣ ንግድ ላይ ከቻይና ጋር በዚህን ጊዜ የማይነግድ ከቻይና ጋር በኢንቨስትመንት ከቻይና ጋር በመሰረተ ልማት የማይተባበር አገር ያለ አይመስለኝም፣ ሪዘናብልም አይመስለኝም። አገርን ለመለወጥ እድገትን ለመምጣት የሚተጋ አገር ከቻይና ጋር መነገድ ግዴታ ነው። ስለዚህ መታየት ያለበት አይ ቲንክ በአጋርነቱ የሚሳተፉ አገራትን ሚዛናዊ በሆነ መንገድ መጥቀም አለበት። የጋራ ተጠቃሚነት መኖር አለበት። ምክንያቱም ግንኙነቱ ሁለቱንም ወገኖች የማይጠቅም ከሆነ ዘላቂ ሊሆን አይችልም። የማይጠቅም አንዱን ወገን ብቻ የሚጠቅም ግንኙነት ዘላቂነት ሊኖረው ስለማይችል ልታይ የሚገባው ከዚህ አኳያ ነው ብዬ ያስባለሁ። ይህ ማለት ግን ግንኙነቱ ችግር የሌለበት ሁሉም አልጋ በአልጋ የሆነ ሁሉም ስገረዳ የሆነ ግንኙነት ነው ብሎ መውሰድ አይቻልም። የማንኛውም አጋርነት በዚሁ መንገድ ልታይ አይችልም። የራሳቸው የሆኑ መዋቅራዊ ችግሮች አሉ። ከአቅም ጋር የሚያያዙ በተለይ ፕሮጀክቶችን ኢምፕሊመንት ከማድረግ አኳያ አፍሪካ ውስጥ የሚታዩ በርካታ ችግሮች አሉ። የቴክኖሎጂ ችግር አለብን፣ የፋይናንስ ችግር አለብን እና እነዚህን ማነቆች ልንፈታ የምንችለው እንደገናም አብሮ በመተባበር አብሮ በመስራት ነው እንጂ ግንኙነቱን በዚህ ምዕራባውያን በሚያቀርቡት ትርክት መሰረት አድርገን ብንመለከት አይ ቲንክ ለሁለቱም ወገን የሚጠቅም ነው ብዬ አላስብም። ከአምባሳደር ተሾመ ቶጋ ጋር ያደረግነው ቃለምልልስ በዚህ ያለበቃም። በቀጣዩ ክፍል የኢትዮጵያ የውጭ ፖሊሲ ከምዕራብና ምስራቅ አገራት ጋር የሚያራምደው አቋምና በዳካር የተካሄደው የአፍሪካና የቻይና የሚኒስትሮች ትብብር መድረክ ፋይዳዎችን አንስተው ይናገራሉ።